ሰብስቲቲዩሽን አንድ ቤት አየ። አንድ ቤት ያያል። መኪና ለአባቷ ሰጠች። መኪና ለአባቷ ትሰጣለች። ትምህርት ቤት ከፈትን። ትምህርት ቤት እንከፍታለን። አንድ ቤት ሰራ፣ አንድ ቤት ይሰራል። ቡና ጠጣችሁ፣ ቡና ትጠጣላችሁ። አንድ መጽሐፍ አደረሱ፣ አንድ መጽሐፍ አደርሳለሁ። አንድ ተማሪ አወቅን። አንድ ተማሪ እናውቃለን። አንድ ከተማ አየች። አንድ ከተማ ታያለች። አንድ ሴት አየሽ። አንድ ሴት ታያለሽ። አንድ ሲኒ ቡና ሰጠህ። አንድ ሲኒ ቡና ትሰጣለህ። ሶስት ተማሪዎች መጡ። ሶስት ተማሪዎች ይመጣሉ። አባቴ ወደ ከተማ ሄደ። አባቴ ወደ ከተማ ይሄዳል። እናቴ ወደ ኢትዮጵያ ሄደች። እናቴ ወደ ኢትዮጵያ ትሄዳለች። እርስዎ ቡና ጠጡ። እርስዎ ቡና ይጠጣሉ። አንድ መኪና ወሰዱ። አንድ መኪና ይወስዳሉ። እናንተ ነገራችሁ። እናንተ ትነግራላችሁ። ብዙ ገንዘብ አገኘ። ብዙ ገንዘብ ያገኛል። ምን ጠየቅሽ? ምን ትጠይቅ ያለሽ? መሄድ ፈለግን። መሄድ እንፈልጋለን። አንድ ቃል ደገመ። አንድ ቃል ይደግማል። ገንዘብ ከፈላችሁ። ገንዘብ ትከፍላላችሁ። አንድ ተማሪ ጠራች። አንድ ተማሪ ትጠራለች። ወደ ቤቴ መሄድ ቻልሁ። ወደ ቤቴ መሄድ እችላለሁ። ምን አለ? ምን ይላል? ይህ ነገር ምን ተባለ? ይህ ነገር ምን ይባላል? ገንዘቡን ለሆቴሉ ትከፍላለህ። ገንዘቡን ለሆቴሉ ትከፍ ያለሽ። አባትህን ትመስላለህ። አባትሽን ትመስያለሽ። መኪናቸውን ትወስዳለህ። መኪናቸውን ትወስጃለሽ። ዛሬ ከሰዓት በኋላ ትመጣለህ። ዛሬ ከሰዓት በኋላ ትመጫለሽ። ቡና ትጠጣለህ። ቡና ትጠጫለሽ። ወደ ትምህርት ቤት ትሄዳለህ። ወደ ትምህርት ቤት ትሄጃለሽ። አንድ መጽሐፍ ትሰጣለህ። አንድ መጽሐፍ ትሰጫለሽ። መጽሐፎችን ታደርሳለህ። መጽሐፎችን ታደርሻለሽ። ወደ አገርህ መሄድ ትችላለህ። ወደ አገርሽ መሄድ ትችያለሽ። አስተማሪህን ታአለህ። አስተማሪሽን ታአለሽ። አማርኛ ትችላለህ አማርኛ ትችያለሽ። ወደ አሜሪካ ትሄዳለህ። ወደ አሜሪካ ትሄጃለሽ። አስተማሪህን ታመሰግናለህ። አስተማሪሽን ታመሰግኛለሽ።